የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። አዲሱ የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ከዚህ ቀደም በተለያዩ የህግ ባለሙያዎችና በመብት ተሟጋቾች ሲሰጡ የነበሩ አብዛኞቹን አስተያየቶች አካቶ እንደጸደቀ በህዝብ ተወካዮች ምክር ቤት ተገኝተው ውይይት ሲያደርጉ የነበሩ የህግ ባለሙያዎች ገለጹ። በቀጣ ሊኖረው የሚገባ ጉዳይ በሚኒስትሮች ምክር ቤት ቅድም ይወጣለታል ብሎ ነው የተቀመጠው። አሁን ቀደም የነበረው ረቂቅ አስቦ ነው ወይስ በቸልተኝነት ነው የሚለውን አይገልጽም ነበር። የአሁኑ ግን እነዚህም ሁሉ አካቶ እንዲሁም ማነሳሳት የሚለውን ሪኳርመንት ይሄም በዓለም አቀፉ የሲቪልና የፖለቲካ መብቶች ቃል ኪዳን አንቀጽ ሀያ ንዑስ ቁጥር ሁለት ላይ ያለውን ቅድመ ሁኔታም አካቶ በጣም ጥሩ በሚባል መልኩ ነው የረቀቀው። ቀደም ሲል የሰማችሁት የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቦ ቱኑ ሲሆኑ፣ ተከትሎ የሰማችሁት ደግሞ በባህር ዳር ዩኒቨርሲቲ የመገናኛ ብዙሀን ህግ መምህር የሆኑትን አቶ ዮሐንስ ኒያውን ነው። ዘገባ ይዘን እንመለሳለን። በአሜሪካ ድምፅ አድማጮች አማካኝነት ህይወታቸው ህይወታችን ተቀየረ ያሉ ሁለት ወጣቶች በምሽቱ ፕሮግራም ታሪካቸውን ያካፍሉናል። ይ በጣም ትልቁን ስራ ይሰራልኝ የዚህ ቦታ እንድደርስ ያደረገኝ ወረድ ብላችሁ ደግሞ ማየታችሁን በጣም ወድጃዋለሁ። ማለት በቃ እንዲህ ነው ስራ ከተባለ ያ ማይ ትንሾችን አይታቸው እንደዚህ ለውጥ ሲኖር ደግሞ በጣም በእርግጠኝነት ትደሰታላችሁ እናንተ። ደስ ብሎኛል በጣም በእናንተ በኩል ደስተኛ ነኝ። በዋናነት እንግዲህ ሴቶች በትምህርት ህይወት ሲኖሩ የተለያዩ ችግሮች ሊገጥማቸው ይችላል። በዋናነት ክራፍ የሚመነ ችግር ነው። የፕሮግራሙ አዘጋጅና አስተናጋጃችሁ ጽዮን ግርማ ነኝ። ጤና ይስጥልን። እንደምናመሻችሁ እሁድ የካቲት ስምንት ሁለት ሺ አስራ ሁለት ዓመተ ምህረት ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ። እንደምናመሻችሁ። ዜናዎቹን የማሰማችው ቆንጂት ታዬ ነኝ። የብልጽግና ፓርቲን የሚደግፉ ሰልፎች በሶማሌ ክልል ጅጅጋ ከተማና በኦሮሚያ ክልል ምዕራብ ሀረርጌ ላይ ተካሂደዋል። በብልጽግና ፓርቲ አመራሮች ስልጠና ላይ የቆዩትን የሶማሌ ክልል ከፍተኛ አመራሮች ለመቀበልና ለብልጽግና ፓርቲ ያላቸውን ድጋፍ ለመግለጽ በጅግጅጋ ስቴዲየም የተሰበሰቡት ከ20 ሺ በላይ የሚሆኑ የከተማዋ ነዋሪዎች ናቸው ተብሏል። በተመሳሳይ በምዕራብ ሀረርጌ ዞን በሚገኙ 15 ወረዳዎችና ሁለት የከተማ አስተዳደሮች ነዋሪዎች የጽዳት ዘመቻና የድጋፍ ሰልፍ በማካሄድ የዶክተር አብይ አህመድ አመራር እያመጣ ያለውን ለውጥ እንደሚደግፉ አስታውቀዋል። ነዋሪዎቹ ለብልጽግና ፓርቲ ያላቸውንም ድጋፍ ገልጸዋል። በነገ ፕሮግራማችን ተጨማሪ ዝርዝር የያዘ ዘገባ ይኖረናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ የሴኔጋል ጉብኝታቸውን አጠናቀዋል። በዚያ ዩናይትድ ስቴትስ በአፍሪካ የጸጥታ ጉዳዮች ያላትን ሚና በተመለከተ ውይይቶችን አካሂደዋል። ከሀገሪቱ ፕሬዚደንት ማኪሳል ጋርም ተገናኝተው ተነጋግረዋል። የውጭ ጉዳይ ሚኒስትሩ ጉብኝታቸውን ያደረጉት የዩናይትድ ስቴትስ በዓለም ዙሪያ ያሏትን ኃይሎች ግምገማ እያካሄደች ባለችበት በአሁኑ ወቅት መሆኑ ነው። በመቀጠል የውጭ ጉዳይ ሚኒስትር ፖምፔዮ አንጎላ ሉዋንዳ ይደርሱና ነገ ሰኞ ወደ አዲስ አበባ ያመራሉ። በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድና ከፕሬዚደንት ሳህለ ወርቅ ዘውዴ ጋር ቀጠናዊ ጸጥታን ለማጠናከር በጋራ ስለሚደረጉ ጥረቶችና የኢትዮጵያን የፖለቲካና የኢኮኖሚ ለውጥ አጀንዳ ድጋፍ መስጠት ላይ ያተኮሩ ውይይቶችን ያካሂዳሉ ተብሏል። ከአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ጋርም ይገናኛሉ ንግግርም እንደሚያደርጉ ተገልጿል። ኢራቅ ዋና ከተማ ባግዳድ ውስጥ ዩናይትድ ስቴትስ መራሹ ጥምረት ኃይሎች የሚቀመጡበት የጦር ሰፈር ዛሬ ማለዳ በርከት ባሉ ሮኬቶች ጥቃት እንደደረሰበት ተዘግቧል። አንድ የጥምረቱ ቃል አቀባይ እንደገለጹት ዩናይትድ ስቴትስ ኤምባሲ አጠገብ በደረሰው ጥቃት በሰው ላይ ምንም ጉዳት አልደረሰም። በቅርብ ጊዜያት የጥምረቱ ወታደሮች ኢላማ ያደረጉት ጥቃቶች በተከታታይ እየተስተዋሉ ናቸው። ለዚህ ለዛሬው ጥቃት ኃላፊነት የወሰደ ወገን የለም። ባለፈው ወር የኢራኑ ጀኔራል ቃሲም ሱሊማኒ ባግዳድ ውስጥ በዩናይትድ ስቴትስ የድሮን ጥቃት መገደላቸው ሲታወስ፣ ያን ተከትሎ ከቀናት በኋላ ኢራቅ የሚገኝ የጦር ሰፈር ላይ ከኢራን በተተኮሰ የሚሳይል ጥቃት የዩናይትድ ስቴትስ የጦር ኃይል አባላት ላይ ጉዳት መድረሱ ይታወሳል። ቻይና ውስጥ የኮሮና ቫይረስ አዲስ ተጠቂዎች ቁጥር ለሶስተኛ አከታታይ ቀን ቀንሶ መገኘቱን የሀገሪቱ ባለስልጣናት ገለጹ። 1843 አዲስ የቫይረሱ ተያያዦች መገኘታቸውን የጤና ኮሚሽኑ አረጋግጧል። በቅርብ ቀናት ከነበረው የአዲስ ተያያዦች ቁጥር እያነሰ ሆኖ ነው የተገኘው። በቀደሙት ሁለት ቀናት ከ7500 በላይ አዲስ ተያያዦች መመዝገባቸው ነበር የተገለጸው። የቻይና ብሔራዊ የጤና ኮሚሽን ቃል አቀባይ በበሽታው እጅግ የታምረርሽኙን በመቆጣጠር ረገድ ስኬት እንዳስመዘገበች የሚያሳይ ነው ሲሉ ተናግረዋል። ይሁን እንጂ የዓለም የጤና ድርጅት ወረርሽኙ ወዴት አቅጣጫ እንደሚያመራ መተንበይ አይቻልም ሲል አስጠንቅቋል። የድርጅቱ ዋና ዲሬክተር ቴድሮስ አድሃኖም ከሚዩኒኩ የጸጥታ ጉባኤ በሰጡት ቃል መንግስታት ከዓለም የጤና ድርጅት ጋር ሆነው ህዝቡን ስለ ቫይረሱ አደገኝነት ሽብር በመፍጠር ሳይሆን በቂ መረጃ እንዲሰጡ ተማጽኖ አቅርበዋል። በመጨረሻም የዩናይትድ ስቴትስ ጠቅላይ አቃቢ ህግ ዊሊያም ባር የረጅም ጊዜው የፕሬዝደንት ትራምፕ ሚስጥረኛ አማካሪ ሮጀር ስቶን የፖለቲካ ምግባር ብልሹነት ወንጀል ክስ የቅጣት ውሳኔ ለማስቀነስ ጣልቃ መግባታቸውን ተከትሎ ከ አንድ ሺ አንድ መቶ በላይ የቀድሞ አቃቢያን ህግና የሚኒስቴር መስሪያ ቤቱ ባለስልጣናት ስልጣናቸውን እንዲለቁ መጠየቃቸው ተሰማ። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15660 በ15700 እና በ15785 ኪሎ ኸርዝ በ22 ሜትር ባንድ በ13860 ኪሎ ኸርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን

አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን ሆኖ እምነት ስላለኝ ያንን ለማስተላለፍ ሁሉም ጥሩ ይሆናል። አብረን ተጉዘናል። ሌላና ከቦማ ብ ሰናይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጂናል ጸሐፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው። በሕይወት የለም አሁን። ታዋቂው በጣም ሙዚቃ የሰራ እሱ። አመሰግናለሁ is it salam out I ሚካኤል በላይነህን እናመሰግናለን። ለአድማጮቻችንም ሙዚቃህን ስለ ጋበዝክልን ሁለቴ እናመሰግናለን። አድማጮች አሁን ወደ መጀመሪያው ዝግጅታችን እንዝለቅ። በተለያዩ የመብት ተከራካሪዎች የመገናኛ ብዙሀን ባለሙያዎችና በህዝብ ተወካዮች ምክር ቤት አባላት ውይይት ሲደረግበት የነበረው የጥላቻ ንግግርና ሀሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ባሳለፍ ነው ሐሙስ በህዝብ ተወካዮች ምክር ቤት ጸድቋል። ከዚህ ቀደም በተለያዩ የህግ ባለሙያዎችና በመብት ተሟጋቾች ሲሰጡ የነበሩ አብዛኞቹን አስተያየቶች አካቶ እንደ ጸደቀ በምክር ቤት ተገኝተው ውይይት ሲያደርጉ የነበሩ የህግ ባለሙያዎች ገልጸዋል። ይህም ሆኖ ግን ያልተሻሻሉና አሻሚ የሆኑ ቃላቶች አብረው በመካተታቸው ህጉ ለፖለቲካ ዓላማ ማስፈጸሚያ እንዳይውል ለአስፈጻሚው አካል ተገቢው ስልጠና ሊሰጥ ይገባል ብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች በበኩሉ መንግስት የጥላቻ ንግግርና ሀሰተኛ መረጃ ስርጭትን ለመቆጣጠርና ለመከላከል ቅጣት አልባ የሆኑ ስልቶችን ሊከተል እንደሚገባ ምክረ ሀሳብ ለግሰዋል። በዚህ ዙሪያ የተሰናዳ ዘገባ ቀጣዩ መሰራዶ ነው። ተከታተሉት። የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኑ ቀድሞ አዋጁ ለመዘጋጀቱ መሰረታዊ ምክንያት ናቸው ያሉትን ለአሜሪካ ድምጽ ሲያስረዱ መሰረታዊ ምክንያቶች ነበሩት ለአዋጁ ዝግጅት፣ አዋጁ ዝግጅት አንዱ በተለይም ከቅርብ ጊዜ ወዲህ በለውጡን ተከትሎ በሀገራችን የመጣ ያለው ከዚህ ከጥላቻ ንግግርና ከሀሰተኛ መረጃ ስርጭት ጋር ተይዞ ከፍተኛ የሆነ ጥፋቶች እየተስተዋሉ ያሉበት ሁኔታ ነው ያለው። ይህ ጥፋት ሄዶ ሄዶ ለሰው ልጅ ህይወት መጥፋትም ለንብረት መውደምም፣ እንዲሁም አካባቢ ለአንዳንድ መፈናቀልም በማህበረሰ በአጠቃላይ በህብረተሰቡ ዘንድ የእርስ በርስ መጠራጠርና ስጋቶችንም ሲያክሎ የነበሩበት ሁኔታ አለን። የኢንፎርሜሽን ቴክኖሎጂ እድገት ጋር ታይዞ የመጡ የማህበራዊ ሚዲያዎችም ለዚህኛው አይነት ችግሮች ዋነኛ ምክንያት ተደርጎ ሲወሰዱ የነበሩበት ሁኔታ አለን። ከሌሎች ሀገራት ተሞክሮ መነሻ ተደርጎ ይሄኛው አዋጅ እንዲዘጋጅ ተደርጓል። ረቂቁ ላይ በርካታ ባለድርሻ አካላት ሰፊ ተደርጓል። ከመነሻ ጀምሮ የባለሙያዎች መድረኮች ነበሩ። ከዛም የሚመለከታቸው እንደዚህ የሚዲያ መዋቅር፣ የተፎካካሪ ፖለቲካ ፓርቲ አመራሮች፣ የህግ ባለሙያዎች፣ በዘርፉ ላይ ጥናትና ምርምር የሚያደርጉ አካላት፣ ዩኒቨርስቲዎች በሙሉ ላሉ አስተያየት እንዲሰጡበት ረቂቅ አዋጁ በማህበራዊ ሚዲያ ጭምር ተሰራጭቶ እንደነበር ተናግረዋል። ከአንድም ሁለት ጊዜ ይሄን አስተያየት መነሻ ተደርጎ ሪቫይዝ እየተደረገ መጥተው በምስተ መጨረሻ ሚኒስትሮች ምክር ቤትም ካለፈ በኋላ ህዝብ ተወካዮች ምክር ቤት በቀጥታ ውይይት በቋሚ ኮሚቴ ደረጃም እንዲ ሰፊ ውይይት ሲደረግበት የነበረበት ሁኔታ ነው ያለው። እንግዲህ ዛሬ ጸድቋል። ህጉ ተግባራዊ ስለሚደረግበት ቀጣይ ሁኔታዎችም አቶ ዝናቡ አብራርተዋል። ለአንዱ የህጉ ተፈጻሚነት ኦልሞስት በነጋሪት ከታወጀ ጊዜ ጀምሮ የሚሆን ነው የሚሆነው። ከዚያ ደግሞ በርካታ ዝግጅቶች ማድረግ ይጠበቅብናል። የዝግጅቶች አካሄድ በሁለት መንገድ ይሆናል ብለን እንጠብቃለን። የመጀመሪያው እና ዋነኛው ጉዳይ ይሄን አዋጅ ግንዛቤ እንዲያዝ የግንዛቤ ማስጨበጥ ስራዎችን የተለያዩ የሰፋፊ መድረኮችን መፍጠር አለብን ብለን አሳብ አለን። ምክንያቱም በርካታ ወጣቶች ጋር መድረስ መቻል አለበት። በአክሰስ ሊደረግ በሚችልባቸው ማህበራዊ አውታሮች የኤሌክትሮኒክስም እንደዚሁም የሚዲያ አውታሮችን ጭምር ይሄኛው አዋጅ ሊደርስ ይገባል ብለን እናስባለን። የግንዛቤ ማስጨበጡ ስራ ላይ በስፋት የምነግበት ሁኔታ ነው ያለሁ። ሁለተኛው የህጉ ተፈጻሚነት ላይ ባለድርሻ አካላት አለ። ለምሳሌ ህጉ የሚያስፈጽሙ ተቋማት አሉ። አንዱ የብሮድካስት ባለስልጣን ነው። ብሮድካስት ባለስልጣን ኃላፊነት አለበት ይህን ህግ ተፈጻሚ እንዲሆን እሱም የራሱን ስራ የሚሰራበት ሁኔታ ነው የሚኖረው። የሰብአዊ መብት ኮሚሽንም እንደዚሁ ከዚህ ጋር ተያይዘው ክትትል የሚያደርግበትና ችግሩ ስገጥሙ ደግሞ እንደዚህ የሚያጋልጥበት አግባቦች ላይ እንዲኖር ጉ ላይ ተቀምጧል። ሰው እነዚህ ባለድርሻ አካላትን ይሄን የህግ ማስፈጸም ኃላፊነት አለባቸው የአስፈጻሚ አካላቱ በቀጣይ ሊኖረው የሚገባ ጉዳይ በሚኒስትሮች ምክር ቤት ቀደም ይወጣለታል ብሎ ነው የተቀመጠው። ከሱ እስኪወጣ ድረስ እነዚህ ስራዎች እየተሰሩ ይጠበቃሉ። ከዚያ ያም ሲወጣ ደግሞ ተጀማሪ አቅም የሚሆኑበት ሁኔታ ነው የሚኖረው። ጥላቻ ንግግር ላይ ለምሳሌ የፖለቲካ ፓርቲ አመራሮች አሁን ቅስቀሳ መሰል ነገር በሚያደርጉበት ጊዜ የሚያወጧቸው ቃላቶች አንድን ብሄር፣ አንድን ህዝብ፣ አንድን ሃይማኖት በመፈረጅ ከዚህ በፊትም ጥቅም ላይ አገልግሎት ላይ ሲውሉ የነበሩ ቃላቶች አሉ። የሰዎችን ስሜት የሚነኩ ናቸው። በፖለቲካ አመራሮች፣ በመንግስት ባለስልጣኖች አንደበት የሚነገሩ አንዳንድ ቃላቶች አሉ። ስድብ መሰል ቃላቶች ይሰነዘራሉና እነዚህን የሚቆጣጠር አካል አለ። ከዚህ ይሄን አዋጅ በሚፈጸምበት ጊዜ እነዚህ ውስጥ አዋጁ ህጎ ነው እስከተፈጸመ ድረስ ቅጣትን ጭምር የሚያስከትል አንቀጽ ይዞታል። የትኞቹ ናቸው የሚያስቀጡት፣ የትኞቹ ናቸው የማያስቀጡት የምለው በዝርዝር ተቀምጧል። በዚህ አዋጅ ላይ የጥላቻ ንግግር ማለት የትኛው ነው? ምን አይነት የጥላቻ ንግግሮች ሲገለጹ ነው ሊያስቀጣ የሚችለው? ሀሰተኛ መረጃ፣ እሱ የትኛው ነው? ምን አይነት ሀሰተኛ መረጃ ሲሆን ነው የሚያስቀጣ? የምለው በዝርዝር በአዋጁ ላይ ተቀምጧል። ይህ አዋጅ ተፈጻሚነት ሁሉም ሁሉም ላይ ነው። የፖለቲካ አመራር የምለለም የፖለቲከኛው ተፎካካሪ የፖለቲካ ፓርቲ አመራሮች ብሎ ነገር የለም። የመንግስት ከፍተኛ አመራሮች ብሎ የሚከለክለው ነገር የለም። ሁሉም የአዋ ተደጋጊው ቀንጣቸውን የተከለከሉ ጉዳዮችን የሚያልፍ ግለሰብ ተጠያቂ ይሆናል። ምንም አይነት እንትን የለም። ግን በዚህ ረገድ ይሄ ይሄ ችግር ያለበት ማስረጃዎችን እስካገኘ ድረስ የማይከስበት ፖሊሲም ይህን ጉዳይ ተከታትሎ በሕግ የማያቀርብበት ምንም ምክንያት የለም። ኦልሞስ እስከጸደቀ ድረስ እና ተግባራዊ እስከሆነ ድረስ ለአንድ ክፍል ላይ የሚፈጸም በሌላ ክፍል ላይ ደግሞ የሚከለከል ጉዳይ አይደለም። በቀጣዩ ሀገራችን ምርጫ አለ ከፊታችን ሰው ይህን ምርጫን ተከትሎ እና እስከሚገባን ድረስ የተፎካካሪ ፖለቲካ ፓርቲዎች በሙሉ አጠቃላይ በአንድ በኩል የምርጫ ሕግ የሚያስቀምጠውን ሕግን እና ሕግን መሰረት አድርጎ በሌላ በኩል ደግሞ የሀገሪቷ ሕጎችን ብቻ ተከትለው የራሳቸውን ቅስቀሳ የሚያደርጉት አባሎቻቸውን የሚያንቀሳቅሱበት ሁኔታ ሊኖራ የሚጠበቀው ፖዚቲቭሊ እሱን ነው የምናየው። ከዛ ባሻገር ግን ዜጎችን ሕዝብን አጠቃላይ በተለይም ወጣቶችን፣ ሴትን፣ አካል ጉዳተኝነትን መሰረት አድርጎ የሚፈጸሙ የጥላቻ የማግለል አሰተኛ መረጃዎች በሙሉ በህግ ተጠያቂ ይሆናሉ። እዛ ላይ ያልተከለከሉ ብሎ ተቀምጧል። ለምሳሌ የፖለቲካ ክርክሮዎች ሊኖሩ ይችላሉ። ሳብጀክቲቭ ባህሪ ሊኖራቸው ቢችልም እነሱ እነሱ የሃይማኖት ስብከቶች፣ የጥናትና ምርምር ወዘተ የተመሳሰሉት ኮት አድርጎ ዋነኛ ለወንጀል ፐርፐስ ሳይሆን ለእንደዚህ አይነት የውይይት መድረኮች፣ ሀሳብን የመለዋወጥ መድረኮች ሊሉ የሚችሏቸው ቃላት ኮት ተደርጎ የሚመጡበት አግባብ ሊኖር ይችላል ግን በሰው ዘንድ ሆን ተብሎ ጥላቻ ለመፍጠር፣ አንድን በር ላይ ለማነሳሳት፣ አንድን ዜጋ ሆን ብሎ ለማግለል፣ የሆነ ቡድንን ለማግለል የሚደረግ አይነት እንቅስቃሴዎች ሁሉ የወንጀል ተግባር ተደርጎ ይወሰዳሉ። ምንም ወደዚህ ከሚሰሩ የሚባል ነገር አለም ተጠያቂ ይሆናሉ። አቶ ዮሐንስ እኔው በባህር ዳር ዩኒቨርሲቲ የመገናኝም ከዚህ ቀደም የጥላቻ ንግግርና ሀሰተኛ መረጃ ስርጭት መከላከያና መቆጣጠሪያ አዋጅ ረቂቅ ላይ ውይይት በተካሄዱባቸው መድረኮች ላይ መንግስታዊ ባልሆኑ ድርጅቶች ውስጥ በመካተት የውይይት ነጥቦችን ሲያነሱና አማራጭ ሀሳቦችን ሲያስቀምጡ የነበሩ ባለሙያ ናቸው። ይህንን መነሻ በማድረግ በውይይቶቹ ላይ ስታነሷቸው የነበሩት ሀሳቦች ተካተቱ ወይ ስንል ጠይቀናቸው ነበር። በአብዛኛው እኛ እየሰጠናቸውን አስተያየቶችና ትችቶች ለማካተት ሞክሯል። አዲሱ አዋጅ እንግዲህ ለምሳሌ በጣም አሻሚና ለትርጉም የተጋለጡ ቃላት ነበሩበት። ካሁን ቀደም የነበረው ረቂቅ ለምሳሌ ጥላቻ፣ እንዲሁም መድሎና ጥቃት የሚሉ ቃሎችን ትርጉም አልሰጠም ነበር። አሁን ግን ትናንት የጸደቀው አዋጅ መድሎና ጥቃት የሚሉ ቃሎችን ትርጉም ለመስጠት ሞክሯል። ይህም እንግዲህ የእነዚህም ይዘት ወይንም ስኮፕ ደረጃ ያላቸውን ለማጥበብ ይሞክራል ማለት ነው። ስለዚህ በጣም ሰፊና ለትርጉም አሻሚ የነበሩ ቃሎችን ትርጉም በመስጠት ሌላው ደግሞ የቅርም እንግዲህ ከአሁን ቀደም የነበረው ረቂቅ አስቦ ነው ወይስ በቸልተኝነት ነው የሚለውን አይገልጽም ነበር። ያሁኑ ግን እነዚህን ሁሉ አካቶ እንዲሁም ማነሳሳት የሚለውን ሪኳርመንት ይህም በዓለም አቀፉ የሲቪል እና የፖለቲካ መብቶች ቃል ኪዳን አንቀጽ ሀያን ውስጥ ቁጥር ሁለት ላይ ያለውን ቅድመል መልኩ ነው የረቀቀው። ምንም እንኳን አብዛኞቹ ሀሳቦች ቢካተቱም አሁንም ግን የተወሰኑ ስጋቶች እንዳላቸው አቶ ዮሐንስ ጨምረው ሄትሪድ የሚለውን በእንግሊዝኛ ትርጉም አልሰጠውም። ይሄ በመሆኑም እንግዲህ ከአሁን ቀደም ስናነሳቸው የነበሩ ስጋቶችን አሁንም ማንሳት ይቻላል። ሌላው ነበረው ጥላቻን ማሰራጨት የሚለው ነው። ማሰራጨት የሚለው እንግዲህ ትርጉም ለመስጠት ሞክሯል በትርጓሜው ክፍል ላይ። ይህም ብዙን ህዝብ ማግኘት ይህም በሶሻል ሚዲያ ላይክ ወይንም ታግ ማድረግን እንደማይጨምር ትርጉም ሰጥቷል። አሁንም ይሄ እንግዲህ ማሰራጨት የሚለው ቃል በዓለም አቀፍ የሰብአዊ መብት ህግ እንደዚህ አይነት አረዳድ የለም። አድቮኬሲ ወይንም መወትወት የሚለው ቃል ነው ያለ። ስለዚህ እነዚህን አይነት ስጋቶች አሉን። ከዛ ውጪ የማህበራዊ ሚዲያዎችን ተጠያቂነትን በተመለከተ ከአሁን ቀደም የነበረው ረቂቃዎች ወዲያውኑ የጥላቻ ንግግር ወይንም የሀሰት መረጃ እንደደረሳቸው እንዲያወጡ የሚል ነበር። አሁን ግን በሀያ አራት ሰዓት የሚል አስተያየት ሰጠን ነበር። ካአሁን ቀደም የጀርመን ተሞክሮም የሌሎች ሀገሮችም በመስኩ ላይ ህግ ያላቸው ሀገሮች እንደዚህ አይነት ህግ ነው ያላቸው። ስለዚህ ይህም በጥሩ ጎን ሊወሰድ ይችላል። ሌላው በተደጋጋሚ እኛም ስናነሳው የነበረ እና ከአሁን ቀደምም ኢትዮጵያን የጎበኘው የመናገር ነፃነት ልዩ መልክተኛ ዴቪድ ኬይ የሰጣቸውን አስተያየት ያስካተቱም ለምሳሌ የራባት መሪ ቅድም የተከተለ አይደለም። ይሄ ምንድን ነው? ወደ ስድስት የሚደርሱ ቅድመ ሁኔታዎች አሉ ከራባት መሪ ቅድ ላይ እና እነዚህን ቅድመ ሁኔታዎች የኢትዮጵያ ፍርድ ቤቶች የጥላቻ ንግግር ክስ ሲቀርብላቸው እነዚህን ስድስት ቅድመ ሁኔታዎች ማለትም የንግግሩን አውድ፣ የንግግሩን መልእክት ተንኳሽ ነው ወይ ቆስቋሽ ነው ወይ እንዲሁም ደግሞ በምን መንገድ ነው የተነገረው፣ የተናጋሪው ማንነት ንግግሩ ግጭት ሊያስከትል ይችላል የሚሉ ወደ ስድስት የሚደርስ ቅድመ ሁኔታዎችን አላስቀመጠም። ምናልባት ይሄ በመመሪያ ወይንም በደንብ ሊካተት ይችል ይሆን አላቅም፣ ግን እንዲህ አይነት ስጋቶች አሉ። ሌላው እንደ ስጋት ላነሳ የሚችለው ከመናገር ነጻነት ጋር በተያያዘ ከአምስት ሺህ በላይ ተከታይ የሚለው ነው እና የቅጣት መጠኑ ትንሽ ሁለቱንም ስርዓትንም ቅጣትንም የሚል ነው። ከአሁን ቀደም የነበረው ወይም የሚል አማራጭ ነበረ። አሁን ግን ኤንድ ወይንም እና በሚል ነው የተካተተው። ስለዚህ የቅጣት መጠኑ ትንሽ ከፍ ያለ ነው፣ እስከ መቶ ሺህ ብር የሚል ይሄን። በጣም በማህበራዊ ሚዲያ በንቃት የሚጽፉ ሰዎችን እንዲሁም ሌሎች የሰብአዊ መብት ተሟጋቾችን እንዳይጽፉ ትንሽ ሊያሸማቅቃቸው ይችላል። ወይም በእንግሊዝኛው ቺሊንግ ኢፌክት የሚባለው ሊያስከትል ይችላል ማለት ነው። ሌላው እንግዲህ አዋጁ ለመግዛት የሞከረው ልዩ ሁኔታዎች ብሎ በዚህ አዋጅ ላይጠየቁ የሚችሉ ቡድኖችን ያስቀምጣል። ለምሳሌ ግለሰቦች ሊሆኑ ይችላሉ፣ ጋዜጠኞች፣ የፓርላማ አባላት፣ የሃይማኖት መሪዎች እና ፖለቲከኞች። እንግዲህ እነዚህ በዚህ አዋጅ መሰረት ላይጠየቁ ይችላሉ የሚናገሩት ንግግር ፖለቲካ ትንታኔ ወይም የሃይማኖት አስተምሮ አካል እስከሆነ ድረስ ማለት ነው ሆኖ ሁሉም ግን በእኛ ሀገር ተጨባጭ ሁኔታ በብዛት ይሄ ፖለቲከኞች የምርጫ ቅስቀሳም ይሁን ሌሎች ለፖለቲካዊ አስተምህሮ በሚንቀሳቀሱበት ጊዜ እንዲህ ጥላቻ መሰል ንግግሮች ሲጠቀሙ ይስተዋላል እና ይሄ በመሆኑም የተነሳ ተከታዮች ወይ ሕዝብ ያፈናቅላሉ ወይንም ደግሞ ሰው ሊገሉ ይችላሉ ማለት ነው። በዚህ አይነት ጥላቻ ተነሳስተው ወይንም አንድን አካል ሊያገሉ ይችላሉ። ቦይኮት ሁሉ ሊያደረጉ ይችላሉ። ከዚህ ጋር የሚገበያይም ከዚህ ጋር አምበላም አንጠጣም አይነት ነገር እና ይሄ የፕሪቪሌጁን በጥንቃቄ መታየት አለበት በተለይም አሁን በጣም አስቸጋሪ የሚሆነው ቅድምም እንዳልኩት በብሄርተኝነት ይሄ ወይንም ከኢትኒሲቲ አንጻር ከታዬ በጣም አንደኛውን የብሔር ፓርቲ ማጥቂያ ሌላኛውን ማዳኛ እንዳይሆን በጥንቃቄ መሰራት አለበት። በተለይ ጠቅላይ አቃቢ ሕግ በዚህ በጥላቻ ንግግር አዋጅ ዙሪያ በጣም ቴክኒካል የሆኑ በጣም ለትርጉምም አሻሚ የሆኑ ቃሎች ስላሉ ለዳኞች እና ለአቃቢያን ሕጎች ስልጠናም ቢሰጥ እላለሁ። በሌላ በኩል በዚህ ረቂቅ አዋጅ ላይ ከሌሎች የሙያ አጋሮቻቸው ጋር በመሆን ከተቻለ ህጉ እንዲቀር ካልሆነም እንዲሻሻል ሲሞግቱ ከቆዩት ባለሙያዎች መካከል የህግ ባለሙያው አቶ አማሀ መኮንን አስተያየታቸውን እንዲሰጡን ጠይቀናቸው ነበር። መንግስት ያው የተሻለ አቅም አለው። ህጉ ከሚያስከትል ከሚችለው ችግር ይልቅ ሊፈታ የሚችለው ጥቅም ያመዝናል ብሎ ህጉ ወጥቷል። እንዳየነው፣ እውነት ለመናገር ምንም እንኳን በዋናነት የሚያሳስበንን ይሄ ህግ ላልተገባ ዓላማ ሊውል ይችላል፣ የመናገርነት አንድትንም ሊገድብ ይችላል የሚለው ስጋታችንን ተጋራ ተጋራማነት አንችልም። ግን ህጉን ሲያወጣ ያነሳናቸውን ኮንሰሎች አብዛኞቹን አካቶ ነው ያገኘነው። ለምሳሌ መድሎ ምንድን ነው ለሚለው እኛ ያስቀመጥነውን ትርጓሜ በብሔር፣ በቋንቋ፣ በአካል ጉዳተኝነት፣ በጾታ እና በሌሎች የማንነት መገለጫዎች የሚደረግ ማግለል እንደሆነ በግልጽ ቋንቋ ጥሯል። ትልቁ ነገር ደግሞ ይሄ ወንጀል ሆን ተብሎ ጥላቻ ንግግር ወይም ማስፈራጨት ወንጀል ሆኖ የሚያስቀጣው ሆን ተብሎ ለዚሁ ዓላማ የተፈጸመ ብቻ ሲሆን እንደሆነ በግልጽ ቋንቋ ተቀምጧል። ይሄ በፊት በነበረው ረፊት ላይ አልነበረም። ስለዚህ በዚህ ጉዳይ አንድ ሰው ሊወነጀል ከሆነ አቃቤ ህግ ሊቀጥ ከሆነ አቃቤ ህግ የማስረዳ ሸክሙ እሱ ላይ ነው ማለት ነው። የተነገረው ንግግር ሆን ተብሎ ብዙን አደጋ ላይ ለመጣል የሀገርን ሰላም ችግር ውስጥ ለመክሰት እና ጥላቻን ለማሰራጨት ሆን ተብሎ ያደረገው መሆኑን ማስረዳት ወይም ፕሩቭ ማድረግ ይጠበቅበታል ማለት ነው። ይሄ በጣም ትልቅ እምርታ ነው ማለት ይቻላል። እና አብዛኛዎቹ የሚባሉትን በተለይ ግልጽ ህጉን ግልጽ እና ፕሪሳይስ ከማረግ አንጻር ብዙ ማሻሻያዎች ተደርገውበታል። በሌላ በኩል አዋጁ በእጅ አዙር የመናገር ነጻነትን የሚጋፋ በመሆኑ እንዲሁም መንግስታት እንዲህ ያሉ አዋጆችን የመናገር ነጻነትን ለማፈን ስለሚጠቀሙበት ህጉ ሊጸድቅ አይገባም በሚል ረቂቅ አዋጁን ሲቃወም የቆየው ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትስ ዎች አሁንም መንግስት የጥላቻ ንግግርና ሀሰተኛ መረጃ ስርጭትን ከቅጣት በመለስ ያለ እርምጃ እንዲወስድበት መክሯል። ድርጅቱ የአፍሪካ ጉዳዮች ከፍተኛ ተመራማሪ ላቴሽያ ባይደርን ጠቅሶ ድርጅቱ በትናንትናው ዕለት ባወጣው አጭር መግለጫ የኢትዮጵያ መንግስት በአሁኑ ወቅት ያለበትን ጫና እንደሚረዳ በመግለጽ ነገር ግን እንዲህ ያሉ ህጎች የመናገር ነጻነትን ሊያፍኑ ስለሚችሉ ከቅጣት በመለስ ሁኔታዎችን ለማስተካከል እንዲጥር ምክረ ሀሳብ ለግሰዋል። በሌላ በኩል የህግ ባለሙያዎቹ አሁንም የስጋት ምንጭ ናቸው ያሏቸውን አንቀጾች በመጥቀስ እነዚህ በሚተረጉሙበት ጊዜ ለፖለቲካ ዓላማ እንዳይውልና መጠቀሚያ እንዳይሆን ለአቃቢ ህጋያንና ለዳኞች ተገቢው ስልጠና ሊሰጥ ይገባል ሲሉ ምክረ ሀሳብ ለግሰዋል። አቶ ዮሐንስ የሲቪክ ማህበራትን እንግዲህ ህጉ እንዳይወጣ ከመጀመሪያው ሁላችንም ስንናገር ነበር። ሆኖም ግን ህጉ ህጉ ነው ወጥቷል። ከዚህ በኋላ በሚወጣው መመሪያ ያልተተረጎሙ ቃላት ለምሳሌ ጥላቻ የሚለው ሄትሪድ የሚለው እንደ አንድ የተከለከሉ ተግባራት ውስጥ የሚጠቀስ ቃል ነው። አቢዩዝ እንዳይደረግ ወይም አላግባብ ስራ ላይ እንዳይውል በደንቡ በሬጉሌሽኑ በዝርዝር ቢመለከት። ሌላው ማህበራዊ ሚዲያዎች ተጠያቂነታቸውንም በተመለከተ የቅጣት መጠኑ አልተመለከተም። እንደዚያ አይነት ነገሮች በመመሪያ ሰፋ ቢሉ። እንዲሁም የሲቪክ ማህበራት የሚዲያ ሊትሬሲ ወይንም የሚዲያ ትምህርት አስተምህሮ በየዩኒቨርሲቲዎች እንዲሁም በአገኙት አጋጣሚ ሁሉ እንዲያስተምሩ እንዲሁም በግል የሚሰሩ የፋክት ቼኪንግ ስራዎች በሲቪክ ማህበራት ሰፋ ተደርገው ቢሰሩ መልካም ይሆናል ብዬ አምናለሁ። አቶ አምሀም ሀሳብ አላቸው። ህግ ነው ህግ ሆኖ ጸድቋል። ስለዚህ ህጉ ይተገበራል። እኛም እንደ ዜጋ ህጉ የመስተዳደር የመገዛት ኃላፊነት አለብን። ግን በእኛ በኩል ያው እንደ ሰብአዊ መብት ተቋማት ተቋማት ምንድን ነው እሱ አንደኛ በተለይ ህጉን በህግ አስከባሪዎች አካባቢ ስለዚህ ህግ ዓላማ በቂ ግንዛቤ መፈጠር መቻል አለበት። በህጉ አተረጓጎም ላይም ወጥነት ያለው እውቀት እንዲኖር ተከታታይ የስልጠና መርሃ ግብሮች መኖር አለባቸው። እንደ ሲቪል ማህበረሰብ እዚህ ላይ ማገዝ ይኖርብናል። እናደርጋለን ብለን ነው የምናስበው። ከዛ ጎን ለጎን ደግሞ የአቅም ከመገንባቱ ጎን ለጎን ደግሞ አዋጁ ከታለመለት ዓላማ ውጭ እየተፈጸመ ላለመሆኑ የመከታተል ሞኒተር የማድረግም ኃላፊነት ሲቪል ሶሳይቲ ላይ፣ በተለይ በሰብአዊ መብት ላይ የሚሰሩ ድርጅቶች ትልቅ በንቃት መሳተፍ መከታተል ያለባቸው ነው። እንግዲህ ምንድን ነው እዚህ ላይ በመንግስት በከፍተኛ አመራር ደረጃ ምንም ሀሳብን በነፃ ለመግለጽ መብትን ለመገደብ ፍላጎት ሀሳብ የለም ብሎ መውሰድ ይቻላል። ግን ብዙ ጊዜ ችግር የሚገጥመው ህጎች ሲተገበሩ ወደ ታች የሚያወርከን ላይ ላልተገባ ዓላማ ሊውሉ ይችላሉ እና ይሄንን የሲቪል ማህበራት በጣም በቅርብ መከታተል ይጠበቅባቸዋል። የተከታተሉም የእርም ምንጥር ሚዲያ ሊወሰድ መንግስትን ማሳሰብ ይጠበቃል። እንግዶቻችንን ለሰጡን አስተያየት እናመሰግናለን። ፕሮግራማችን ይቀጥላል። ከዩኒቨርሲቲ በምህንድስና ተመርቆ ስራ ባለማግኘቱ ምክንያት በባህር ዳር ከተማ ጫማ በማሳመር ላይ የሚገኝ ወጣት ታሪክ ከዚህ ቀደም ነግረናችሁ ነበር። በወቅቱ በችግር ያስተማረችኝ እህቴን ከማስቸግር ስራ እስከማገኝ ልስራ ብዬ ነው ያለ ሮቤል መብራቱ ከደብረታቦር ዩኒቨርሲቲ በ2010 ዓ.ም በመካኒካል ምህንድስና ተመርቆ ስራ ማግኘት ባለመቻሉ ጫማ በማሳመር ሙያ ተሰማርቶ እንደነበርና እናትና አባቴ በህይወት የሉም እህቴ ጫማ በሚያሳምርበት ቦታ ተገኝታ ያሰናዳቸው አስቴር ምስጋናው ከሁለት ወር በኋላ ቦታ ቀይሮ አግኝተዋለች። ወዴት ቀየረ? በተከታዩ ዘገባ ዝርዝሩን ይዛለች። ከሁለት ወራት በፊት በባህር ዳር ከተማ ጫማ በማሳመር ስራ ስለተሰማራ ወጣት የህይወት ተሞክሮ ማቅረባችን ይታወሳል። ወጣቱ ሮቤል መብራት ይባላል። በደብረ ታቦር ዩኒቨርሲቲ በመካኒካል ኢንጂነሪንግ በ2010 ዓመተ ምሕረት ቢመረቅም በተመረቀበት ሙያ ግን ስራ ማግኘት አልቻለም። ሮቤል ስራ በማፈላለግ ለአንድ ዓመት ያህል ቆይቷል። ከዚህ በላይ ያለ ስራ መቀመጥ እንደማይችል ራሱን በማሳመን የሊስትሮ ስራውን እንደጀመረ ነው ባለፈው ዝግጅታችን የነገረን። ሮቤል ከተናገራቸው ጥቂቶቹን ለማስታወስ ያህል ለአንድ አመት ያክል ለስራ ፍለጋ ቆይቻለሁ። አንድ አመት ሙሉ ስራ አላገኘኝም። እህቴ ነች ያስተማረችኝ። ፋዘርም ሆነ ማዘር በህይወት የሉም። ሲስተር ከሚገባውን ነገር አድርጋ እሷ ሳትማር እኔ እንድማር አድርገኛለች። ለእኔ ስትል ትምህርቷን አቋርጣ የጉልበት ስራ እየሰራችን ያስተማረችኝ እዚህ ደረጃ እንድደርስ አድርገኛለች። እና እሷን ላለማስቸገር ነው። ከዚህ ሁሉ ወደዚህ የገባውበት ማለት ነው። ያደምጡ አንዳንዶቹ ስራ በማፈላለግ አጋርነታቸውን ሲያሳዩት፣ ሌሎቹ ደግሞ አብረን እንስራ የሚል ጥያቄ እንዳቀረቡለት ነግሮናል። ከሁለት ወር በኋላ ከሮቤል ጋር በነበረን ቆይታ ከሁለት ድርጅቶች ጋር አብሮ የመስራት ለቪኦኤ ማለትም እችላለሁ ይመስለኛል። እናንተ ኢንተርቪው ካደረጋችሁ በኋላ ቀጥታ ስራ ተገኝቶልኝ መቅጠር ተፈጽሞልኝ ወደ ስራ የገባሁት ስቶሪውን አይተው እናንተ ጋር በመደወል የኔ ስልክ ተቀብለው ቀጥታ አግኝተውኛል። ይህንን በማድረግ ትልቅ ስራ የሰራው አቶ ገመችስ ትልቁን ስራ የሰራልኝ ሰው ነው ከኢብር ካምፓኒ ቺፍ ማናጀር ጋ ከአቶ በውቀት ጋ ነው ያገናኘኝ። አቶ በውቀት ደወሉልኝ። ና ስራ ተገኝቶ ላህል መስራት ትፈልጋለህን? የተባልኩትኝ በጣም ደስ አለኝ። በሰዓቱ የነበረው ነገር ቁጥቢ የምሰራውን ታውቁ ነበረ። እውነት ለመናገር በጣም ያውም ደግሞ ስራ መስራት ትፈልጋለ ሲባል ቦታ ራሱ ተመርጫ አዲስ አበባ የሆነልህ ወይስ ባህር ዳር ቱ በመረጥ አንተ በፈለግከው ቦታ የሆንላ አሉኝ። እኔም በምርጫዬ ያው ባህር ዳር ይሆንልህ ብዬ እንዲ፣ ተመርጦ ስራ ማግኘት ትንሽ ከብዶ በነበረበት ሰዓት አሁን እንደዚህ ሲባል ትልቅ ደስታ ነው የተሰማኝ። ያው ስራውን አግኝቴ ጀምር ያለሁ ማለት ነው። እዚህ ኢብር ካምፓኒ ውስጥ ከገባህ ምን ያህል ጊዜ ሆነ? ደሞዝ ሳግንታል ደሞዝ ያው በላሁን፣ ሁለተኛ ወሪ ከበላኝ ሁለት ወር ደሞዝ ተከፍሎኛል። የተሰጠ ቦታ ማርኬቲንግ ኦፊሰር ነው። ደሞዙ ስድስት ሺ አራት መቶ ብር ነው። ያው ኔት ደግሞ አምስት ሺ ብር ይደርሰኛል ማለት ነው። ሌሎች አማራጮች ግን መተውልህ ነበር። እውነት ነው መተውልህ ነበር። ለምሳሌ ኬሞኒክስ የሚባል ድርጅት ፊዩስኔት የሚባል ፕሮጀክት ላይ መተው እዚህ የሚሰራበት ቦታ ሊስትሮ የሚሰራበት ቦታ ላይ ከኛ ጋር መስራት ትፈልጋለህ ብለው አናገሩኝና ሻልኳቸው ማለት ለየት ሆኖ ነበረ። የኢብር እና በሰዓቱ ድን ያደረጉትኝ ኮንትራት ስራ ነበር። አስቀድሞ ስለስራው ነግረው ስለነበረ ኮንትራት ስራ ነው ሰዓት ማለት መስራት የምችለው ከዚህ ጋር ስለማይገናኝ እሺ አልኳቸው። ጠዋት አናገሩኝና ከሰዓት ፈተና እንዳለ ነገሩ ከሰዓት ለፈተና ተዘጋጅ ተሄድኩኝ፣ ፈተናውን አለፍኩኝ። ይህን ያደረጉት ማን ናቸው? አቶ ማንደፍረው ይባላሉ። ከኬሞኒክስ ማለት ነው፣ ፊዩስ ኔት ፕሮጀክት ማለት ነው። እና እርሳቸው ያው አግዘውኛል። ሂጄ ስልጠና ወሰድኩ ለሳምንት ያክል። ስልጠናን ከወሰድኩ በኋላ ቀጥታ መጥቼ ወደ ስራ ነው የገባሁትኝ። እና ይህንን ድልም አግኝቻለሁኝ። ስሁለቱም ሆኖ አንድ ስምንት ሺ ብር ይደርሰኛል። የሁለት ስራ ባለቤት ሆነሃል። ጥሩ ደግሞ ውስተኛ ነህ ማለት ነው። አዎ እውነት ነው። ማለት ኮንትራት ቢሆንም ያው ለጊዜ ያለው ነገር እንዲ ነው። የሁለት ደሞዝ ባለቤት ሆኛለሁኝ እግዚአብሔር ይመስገን። እንግዲህ ያው በፊት የነበረውን ነገር ታውቂያለሽ እታ በጣም ከእጅ ወደ አፍ የሆነ ነገር ነበር። አሁን ደግሞ የተሻለ ነገር ነው። ሁለቱም ደሞዝ አለ፣ እግዚአብሔር ይመስገን። እንግዲህ ምን በኑሮ ላይ የተለወጠው ነገር ምንድን ነው? በፊት ከእጅ ወደ አፍ የሆነ ኑሮ ነበረ። ለምሳሌ ከከተማ ወጥቼ ነበር፣ ቤት ተከራይቼ ነበር። ማለት አቅሙ ስላል ነበረኝ ማለት ነው፣ በቅናሽ ዋጋ። አሁን ደግሞ ያው በተሻለ ነገር ወደ ማል ከተማ መጥቼ ከአለባበስም ለቢሮ የሚሆን ልብስ ለብሼ ምናምን ነገር ማለት ከሊስትሮነት ለሊስትሮነት የመጠነውን ትቼ የኛውን አሁን ለቢሮ የሚሆነውን ነገር አሟልቼ ምናምን ያው የተሻለ ነገር ነው። በአመጋገብ ቢሆን በሁሉም ነገር የተሻለ ነው ከባለፈው ማለት ነው። እንዲህ በኑሮ በላይፌ ላይ እንደዛ አይነት ለውጥ አምጥቻለሁ። እህቴ ናት የቀን ስራ እየሰራች አስተማረችኝ። እሷንም ላለማስቸገር ነው ወደ ጫማ ጠረጋ ስራ ተሰማርቼ ራሴን ስረዳ የነበረው ብለኸኝ ነበር ከዚህ በፊት እና አሁን እህት ግን ትረዳለ ወይ? አሁን እሷ ምንም እንደማትፈልግ አሁን ለአንተ ለስራ የሚሆንክን ነገር አስፈል አሟልተህ ልብስም ሆነ ጫማና ነገር አሟላበት፣ ለቤትም ክራ የተሻለ ቦታ ኖርበት ብላ አሁን ላይ አትፈልግም አንተ የተሻለ ነገር የተሻለ አቅም ላይ ስትሆን ነው ከዛ በኋላ ነው የምፈልገው ብላ ያው ማለት አሁን ላይ ምንም እንትን ያልኩት ነገር የለም መቼም የሚረሳም አይደለም ነገሮች ሲስተካከሉ የተሻለ ነገር ደግሞ እሷ የተሻለ እንድትሆንልኝ ምችለውን የሚችለውን ሁሉ አድርግላት፣ አለ ስራን አለመናቅ የሚያሰጠው ሽልማት አለ። ያን ሽልማት አንተ አግኝተሃል ብዬ አስባለሁ። ስራን ወጣቶቹ እንዳይንቁ ምንድን ነው የምታስተላልፈው? ከአንተ ሕይወት ተሞክሮ ተነስተ እንደኔ የተቸገረ ካለ ቤተሰብ የሚያስቸግር ካለ ወጦ ወረድ ብሎ ሳበቃ ሰርቶ እንደኔ አይነት ሽልማቱን ማግኘት ነው። አመሰግናለሁ። መልካም የስራ ዘመን ይሁንል። እሺ እኔም አመሰግናለሁ። በጣም ትልቁን ስራ ይሰራልኝ የዚህ ቦታ እንድደርስ ያደረገኝ ወረድ ብላችሁ ደግሞ ማየታችሁን በጣም ወድጃዋለሁ። ማለት በቃ እንዲህ ነው። ስራ ከተባለ ማየ ማየት ትንሽዎችን አይታችሁ እንደዚህ ለውጥ ሲኖር ደግሞ በጣም በእርግጠኝነት ትደሰታላችሁ። እናንተ ደስ ብሎኛል በጣም በእናንተ በኩል ደስተኛ ነኝ። እናመሰግናለን። እሺ፣ አመሰግናለሁ። አድማጮች እንደሰማችሁት ሮቤል ስራ ለማፈላለግ እና በማገዝ የረዳው ገመችስ የተባለ ግለሰብ እንደሆነ ነግሮናል። እኛም አቶ ገመችስ ኤጄታን ጠየቅን። ሮቤልን እንዴት ረዱት አልናቸው። ስለ ወጣት ሮቤል እኔ ለማወቅ ቻልኩት የእናንተ ድረገጽ ላይ ገብቼ ነው። ዜናውን ስመለከት በጣም ነው ያዘንኩት። ወጣት ሮቤል ኢንጂነሪንግ ተመርቆ ሊስትሮ መሆኑ እጅግ በጣም ተሰማኝ። አንድ ሰው ደግሞ አድጋለሁ ብሎ ካሰበ ትራንስ አይነ ተሰራ መቀየርና መለወጥ እንደሚችል አሰብኩ። ግን ለሞራሉ ደግሞ ስሮኑ ለመስራት አምስት አመት መማር አይጠበቅበት ኢንጂነሪንግ ያሁን ጥሩ ነጥብም አለ ወዲያው ይህን ዜና ወደ ሰራችው አስቴር ወደምትባለው ጋዜጠኛ ደወልክ ስልኩን ለማግኘት የሮቤልን ስልክ ሰጠችኝ ሰው ወዲያው ደወልኩለት። ስራ አገኝላለው አልኩት። የማውቃቸው ካምፓኒዎች ጋር ደወልኩ። ሶስት ካምፓኒ ጋር ነው ፍንካሴ ያደረኩት። ሶስቱም ይቀበለዋለን አሉ። ባይሆን የራሴም እኛም ድርጅት እኔ የምመራው ድርጅት ስላስቀጥረው ነበረ። ቢኮዝ በጣም አርአያ መሆን የሚችል እና ሌሎችንም አበረታታት የሚችል ልጅ መሆኑን ነው ያየሁት። ግን ባህር ዳር ላይ እዛው ባለበት እንዲቀጠር የሚያደረግ ኢብር የሚባል ድርጅት አቶ በእውቀት አፈር የሚባሉ ስለተባበሩት እጅግ በጣም ላመሰግናቸው ወዳለሁ። በዚህ አጋጣሚ ስራ ላገኝለት ቻልኩ። ስለዚህ ወጣቶች ስራ ለማግኘት የማደርግ አለባቸው የመጀመሪያና ትልቁ ነገር ስራ ለማግኘት ያልጣማ ምር ብቻ አይደለም ሰዎችም ማወቅ አለባቸው ኪ ፐርሶነል ማለት ነው። አሁን ብዙ ሰው የሚለው ምንድን ነው፣ በዘመድ ነው ስራ የሚገባው ምናምን ልን ይችላል። የግል ካምፓኒዎች ላይ ወይም በዘመድ ላይሆን ይችላል። በእውቅናም ሰው ሪኮመንድ ያደርጋል እና ታሪኮችን ማወቅ እስቶሪዎቹን እያልኩ ያለ ተጽዕኖ ፈጣሪ ሰሞን መሞከራቸው ሰዎች አቴንሽን እንዲሰጧቸው ያደርጋል። ሁለተኛ ስራን አለማናቅ፣ ልክ እንደ ወጣት ሮቤል በተሰማሩበት ስራ ላይ ጠንክሮ ከሰሩ ኢቭን በኢንጂነሪንግ ተመረኩ ብሎ ለኢጎሳ ሊገዛ መስራትና የወቴን መለወጥ እንዳለበት ቤተሰብ ሳይኖረው ሳትማር ትምህርቷን አቋርጣ ያስተማረችውን ወቱን ለመርዳት ያደረገው ነገር እንዲ ሰዋት ሜት አድርጎኝ ነው። አሁን ጥሩ ደሞዝም ያገኛል መሰለኝ ደውሎልኛል። በጣም ጨዋ ልጅ ነው። ስለዚህ ወጣቶችን የማበታታ ሮቤልን የቀጠረው የኢብር ሞባይል ፋይናንሻል ሰርቪስ ከፍተኛ ኃላፊ አቶ በእውቀት ታፈረን ስለ ሮቤል አስተያየት ጠይቀናል። በእውቀት ታፈረ ናይ የኢብር ሞባይል ፋይናንሻል ሰርቪስስ ቺፍ ኦፕሬሽንስ ኦፊሰር ምንድን ነው የምትሰሩት? ፋይናንሻል ሰርቪሱ ምንድን ነው የሚሰራው? ኢብር ነው የሚባለው፣ ብር ኢብር ነው የሚባለው። ያው እንደምታውቂው ሲሆን ኢትዮጵያን ብትመለከቺ ወደ አስራ ሰባት ባንኮች አሉ። ጠቅላላ የባንክ ባንክ ሊሆን ሶሳይቲ ሀያ ፐርሰንት ሲሆን ነው። ነገር ግን ሀምሳ ሚሊዮን ያህል ሞባይል ደንበኞች አሉት። ኢትዮ ቴሌኮም ተወስኪ፣ ስለዚህ ብዙ ሰዎች የባንክ አክሰስ የላቸውም ማለት ነው እ ከቁጥሩ አንጻር እንኳን ብትወስድ ሀያ ሚሊዮን ሰዎች ቢሆኑ ኢትዮጵያ ውስጥ ባንክ ያላቸው እና ከሞባይል ቁጥሩ አንጻር ብታዩ ሰላሳ ሚሊዮን ያህል ባንክ አካውንት የላቸውም ማለት ነው። በሌላ አነጋገር ና እኛ ፎከስ አድርገን የምንሰራው የአንዳንዱ ሞባይል ያለው ሰው ሞባይሉ ተጠቅሞ ገንዘብ መላክ መቀበል እና ክፍያዎችን መፈጸም እንዲችል ማስቻል ነው። ስለዚህ እኛ በዚህ ጋር የምንሰራው የሞባይል መሊሳ አንጻር አገልግሎት ነው ማለት ነው። በጣም እናመሰግናለን። እንግዲህ ስለ ድርጅታችሁ ይህን ያህል ከነገሩኝ፣ ባለፈው ጊዜ እኛ ፕሮግራማችን ላይ በጫማ ማሳመር ስራ ላይ ተሰማርቶ የነበረ አንድ የኢንጂነሪንግ ተማሪ ስራ ስላላገኘ በዛ ስራ ላይ እንደነበር ነበር የሚገልጽ ሪፖርት ሰርተን ነበር፣ እና እሱን ተመልክታችሁ ስራ እንደቀጠራችሁት ደግሞ ዛሬ ነግሮናል። እንዴት ነው ልትቀጥሩት የቻላችሁት? መሰለች አንዳንዴ ሰዎች

ስናየው በየቀኑ መሻሻል የሚያሳይ ራሱን መለወጥ ቴክኖሎጂውን ለማወቅ ጥረት የሚያደርግ ሰዎችን የሚያግዝ እና ቢዝነሱን ደግሞ ሰፖርት እና ዲሴምበር አንድ ነው በፈረንጆቹ ወትሻሳይትን የሚያጋጀ የሚያደረገው ኔትወርክ ምናምን ሆኖታል ማለት ነው። ለሮቤልም መልካም እድል እንመኛለን። አድማጮቻችንን እና ፕሮግራማችንን አዳምጠው ምላሽ የሰጡት የኢብር አመራር አቶ በእውቀትን በጣም እናመሰግናለን። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዳት ቪኦ ኒውስ ዳት ኮም ወይም በእጅ ስልኮቻችሁ ቪኦ አላችሁ በፌስቡክ አት ቪኦ አምሃሪክ በትዊተርም ሀሽታግ ቪዮኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰት ከምናቀርብላችሁ መደበኛ ዝግ በ19 እና በ49 ሜትር ባንድ አጭር ሞገድ በ68 እና በ15580 ኪሎ ሄርዝ የምናስተላለፍላችሁን ጋቢና ስርጭት እንድታደምጡ እንጋብዛለን። እንዲሁም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመካከለኛ ሞገድ በ1431 ኪሎ ሄርዝ ላይ እንገኛለን። ጽዮን ግርማ ነኝ። አሁን ወደ ቀጣዩ ዝግጅታችን እንዝለቅ። ከዚህ በፊት በቪኦኤ የአማርኛ ክፍል እንግዳችን የነበረች የጥረትና የስኬት ምሳሌ ሆና መነሳት የምትችል ሴት በእንግድነት ይዘናል። ዶክተር ድርቧ ደበበ ትባላለች። በደብረ ማርቆስ ዩኒቨርሲቲ የአማርኛ ስነ ጽሁፍና ፎክሎር መምህር ናት። በብዙ ትግል አሁን ላይ ላለችበት ደረጃ የበቃችው ድርቧ አሁን ደግሞ ሴቶች እንዲማሩና ራሳቸውን እንዲችሉ ለማገዝ እየተንቀሳቀሰች ትገኛለች። ኤደን ገረመው ዶክተር ድርቧን አነጋግራታለች። በተከታዩ መሰናዶ ሙሉ ታሪኩን ታዳምጣላችሁ። የዛሬ ሶስት ዓመት ገደማ የቪኦኤ የአማርኛ ክፍል ጋዜጠኛ ጽዮን ግርማ የአዲስ አበባ ዩኒቨርሲቲ የሴት ተማሪዎች መብት እንቅስቃሴ የሆነውን የሎ ሙቭመንት የተመለከተ ፕሮግራም ለመስራት በተንቀሳቀሰችበት ወቅት በየሎ ሙቭመንት ስር ያሉ የሚጥሩ ሴት ተማሪዎች መካከል አንዷ የነበረችውን የያኔዋን የዶክትሬት ተማሪ የአሁኗን ዶክተር ድርቧ ደበበን ተዋወቀቻት። የድርቧ ታሪክ ፈተናና ዳገት የበዛበት ግን ሁሌም በድል የሚጠናቀቅ ነበር። ድርቧ ቪዮን ያገኘችበት ወቅት በሕይወቷ ፈታኝ ብላ ከምትጠቅሳቸው ወቅቶች መካከል ነበር። አንዲት በወላይታ የተወለደች የአስራ ሁለተኛ ክፍል ውጤት ያልመጣላት ለመምህራኔ ቀን የትምህርት ክፍል ተፈትና በድጋሚ የወደቀች በግል ትምህርት ለመማር የገንዘብ አቅም የሌላት ሴት እንዴት ብላ ነው ዶክተር የምትሆነው? እንዴት እስደፍራ ታስበዋለች። የአስራ ሁለተኛ ክፍል ጨርሶ ውጤታ ለማምጣት የብዙ ሴቶች እንዲሁም የብዙ ወጣቶችን ሕይወት መስቀለኛ መንገድ ላይ የሚከት ወቅት ነው። ድርቦ አሰበች። የእሷ ፍላጎት ትዳር አልነበረም። የእሷ ጥማት ትምህርት ነበር። ስለዚህም ጓደኞቿ በነገሯት መሰረት ለመምህራን ትምህርት የምሽት ክፍል አመለከተች፣ አለፈች። ታዲያ ክፍያው ግን ከየት ይመጣል? ለመጀመሪያ እህል ቤተሰቦቿ ለዘመን መለወጫ አመት በዓል የሰጧትን ገንዘብ ይዛ ይህ ህይወትን ትግል ጀመረች። ከማታን የምማረው ቀን ላይ የተወሰነውን ጊዜ አነብና እጅ ስራ ሰራ ነበር። ያንን እጅ ስራ እየሰራሁኝ የተወሰኑ ሰዎች እያስረከብኩ የኢኮኖሚ ችግሬን ቀርፌ እግዚአብሔር ይመስገን ዲፕሎማ ፕሮግራም ዘጠና አራት ላይ ተመረኩኝ። የዲፕሎማ ትምህርቷን እንደ ጨረሰች በመምህርነት እያገለገለችና ልጆችን እያስጠናች ዲግሪዋን ያዘች፣ ቀጠለች፣ ማስተሯን ሰራች። ከዛም በአዲስ አበባ ዩኒቨርሲቲ የአማርኛ ስነ ጽሑፍ ወይም ፎክሎር የዶክትሬት ትምህርቷን ቀጠለች። ይህኛው ትምህርት ግን እንደ ዲግሪውና እንደ ማስተርሱ በራሷ ኪስ ብቻ የሚታለፍ አልነበረም። ሊነጋጋ ሲል ይጨልማል እንደሚባለው ትምህርቷን ልትጨርስ ሁለት ሴምስተሮች ሲቀሯት የመመረቂያ ጽሑፏን ለመስራት ከኮፒ ማድረጊያ ጀምሮ ላፕቶፕ፣ መቅረጸ ድምፅ፣ የህትመትና የትምህርት ቤት ክፍያ ከፊቷ ተጋረጡባት። ያኔ ታዲያ እስኪ የሚረዳኝ ቢኖር እንኳን ብላ ከአሜሪካ ድምፅ የአማርኛ ክፍል ጋር ታሪኳን አጋራጭ። ከዛ በኋላ መሰረታዊ ችግሬ አንደኛ፣ ግብዓት ሁለተኛ፣ የትምህርት ክፍያ። በዋናነት ግብዓት ሲባል ኢቨን ኮምፒውተር እንኳን የለኝም። እዛ ላይብረሪ ውስጥ ወረፋ ጠብቄ እዛው ጽፌ እዛው ኤዲታርኪ እዛው ዳውንሎድ አድርጌ። አንዳንዶቹ ላብራስጥ ቤተ መጽሀፍት ደግሞ አይፈቅዱም። እዛው ላይ መጽሀፍ ተጠቅመሽ ኢንተርኔት መውጣት እንጂ ኮምፒውተር ላይ መጽሀፍ አይፈቀድም። ከዛ ውጪ ደግሞ ኮምፒውተር ቤት ለማጻፍ ስቴጅ ራሱ ወረፋው በጣም ከፍተኛ ነው የሆነው፣ ተማሪ ስለሚበዛ እና አሁን ሪሰርች ላይ ነው ያለሁት። ትልቁ ትልቁ ማነቆና ችግር የአሁን የትምህርት ክፍያ ያለብኝ አሁን የካቴት ላይ ሀምሳ ሺ ብር ለእኔ በቂ ለማጠናቀቅ ተዝናንቼ ምናምን አለ ይሄ ተዝናንቶ ማጥናቱን ተዝናንቶ ፕሪንት ማራሙን ተዝናንቶ የሆነ ነገር ማድረጉን እሱን አይደለም። በቃ ጥንቅቅ ብዬ በስነ ስርዓት ትምህርትና ትምህርትን ያስኩት ምንም አይነት ተዝናኖት አይፈልገኝ። እኔ የሚያስፈልገኝ ለትምህርት ወጪ ሀምሳ ሺ ብር የሚሰጠኝ የሚሰጥ ይጠቁ የሚደንቀኝ፣ ከዛ ውጭ ላፕቶፕ ገዝቶ የሚሰጥ መቅረጫ ድምፅ ገዝቶ የሚሰጠኝ ብቻ ነው ፈልገው በዛን ወቅት ታሪኩን የሰሙ ልበቀን ኢትዮጵያውያንም በሁለት ቀናት የጎፈንድሚ 2848 ዶላር በወቅቱ በነበረው ምንዛሬ አሰባሰቡላት። ሌሎችም እንዲሁ በግላቸው ብዙ አይነት እርዳታዎችን ለገሷት። የጠበቀችው ሃምሳ ሺህ ቢሆንም እስከ መቶ ሺህ ብር የሚደርስ ገንዘብ ተሰባሰበላት። በወቅቱ አመስግና ትምህርቷን ቀጠለች። ታዲያ ይሄ ምን አዲስ ነገር አለው? አሁን ላይ ለምን ድርቧን አነሳችኋት ትሉን ይሆናል። ድርቧ በቅርቡ ለቪኦኤ የአማርኛ ክፍል የምስጋና ደብዳቤ አደረሰች። እኛም እንዴት ነሽ አሁን ላይ ምን ላይ ደረሽ ስንል ጠየቅናት አሁንማ የዶክትሬት ዲግሪን ይዤ በደብረ ማርቆስ ዩኒቨርሲቲ እያስተማርኩ ነው አለችን እሱ ብቻ ግን አልነበረም ችግርን ማን ያውቀዋል ቢሉ ያለፈበት ነው መልሱ ድርቧም ያለፈችበትን ታስታውሳለች አልዘነጋችሁም አሁን ላይ የሴት ተማሪዎችን ህይወት ለመቀየር ለማገዝና ለማበረታታት እየሰራች መሆኑን ነገረችን ሀሳቦች አሉኝ ሰኒትን ወደ ተግባር ለመግባት እየተንደረደርኩ ነው የሚገኘ በሚገኝበት ዩኒቨርሲቲ ዝቅተኛ ውጤት ያመጡ ተማሪዎችን በመለየት በየክፍለ ትምህርቱ ካሉ መምህራን ጋር በመሆን አስፈላጊ የሆኑ ድጋፎችን ለማድረግ። ምክንያቱም በተለይ አንደኛ አመት ተማሪ ሆኖ ዝቅተኛ ውጤት ማምጣት ልክ የሞት ያህል ነው የሚሰማው። ነገ አሻሽሎ ማለፍ እንደሚቻል የተለያዩ ትሬኒንጎችን ለመስጠት አስባለሁኝ። ሌላው ደግሞ ከዩኒቨርሲቲ ውጭ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች ይኖራሉ። በእነዚህ ላይ በተመረጡ ርዕሰ ጉዳዮች ላይ የዳሰሳ ጥናት በማድረግ ችግሮቹን ከለየሁኝ በኋላ የግንዛቤ ማስጨበጫ ስልጠና ጥለው ማለፍ እንዳለባቸው ሰዓታቸውን ተጠቅመው ሴት ተማሪዎች ነገር ስኬታማ ለመሆን ባሉበት ሌብል ላይ መሰረት ነቀር ስላለባቸው ከዚህ ጋር ተያይዞ አጫጭር ስልጠናዎችን ለመስጠት እያሰብንበት ሁኔታ ያለን። በዋናነት እንግዲህ ሴቶች በትምህርት ህይወት ውስጥ ሲኖሩ የተለያዩ ችግሮች ሊገጥሟቸው ይችላል። በዋናነት ከራስ የሚመነጭ ችግር ነው። ከራስ የሚመነጭ ችግር ሲባል አልችልም ብሎ ከማ ከመሸሸት የተለያዩ ችግሮች ይገጥማሉ። ትምህርት ደግሞ ሂደታዊ እንደመሆኑ አላማ ብለው ከያዙት ወዳለሙት አላማ፣ ወዳለሙት ግብ፣ ወዳለሙት ደረጃ መድረስ ይቻላለን። ድርቧ አሁን ላይ ለደረሰችበት ስኬት ብዙ መልካም ሰዎች በመንገዷ ላይ መኖራቸውን ጠቅሳ በድጋሚ አመስግናለች። ሴቶቹም ሆኑ ወጣቶች ስኬታማ ለመሆን ቆራጥ መሆን ተመሳሳይ ሀሳብና ጥረት የሚያደርጉ ጓደኞችን መያዝ መሰረታዊ ነገሮች መሆናቸውንም ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ለዶክተር ድርቦ ደበበን መልካም እድል እንመኛለን። አድማጮች እንግዲህ ዶክተር ድርቦ ደበበንና በወቅቱ ለድርቧ ብዙ እርዳታ የለገሱ ኢትዮጵያውያንን በማነጋገር ፕሮግራሙን ያሰናዳሁት እኔ ነበርኩ። እንግዲህ እዚህ ደርሳ የምስጋና ደብዳቤን በመላኳ ድርቧ እኛንም ጭምር ደስ አሰኝታናለች። ሌሎችም ይህንን አርያና ፈለግ በመከተል ለቁም ነገር እንዲበቁ እንመኛለን ተከታይ መሰናዷዋለን ፖለቲካዊ ማህበራዊና ኢኮኖሚያዊ ትርታዎችን የሚከተሉ ስላቃዊ የካርቱን ስዕሎችን ማህበራዊ መገናኛዎችን የሚያዘወትሩ ኢትዮጵያውያን ያውቋቸዋል አለማየሁ ተፈራ ግን ሳቅ ከመፍጠር ወዲያ በስዕሎቹ መረር ያሉ እውነታዎችና ማስገንዘቢያዎችን ማሳየት የፈለገ ይመስላል ሀብታሙ ስዩም ከሰዓሌ አለማየሁ ተፈራ ጋር ያደረገውን ምጥን ቆይታ በመቀጠል እናስደምጣችኋለን ባህር አፏ ላይ ሸብ አድርጋ ከበላይዋ የኢትዮጵያ አየር መንገድን ዋና ሥራ አስኪያጅ ተሸክሞ የሚበራ አውሮፕላንን በፍርሃት የምትመለከት ኢትዮጵያ፣ የተለያዩ ፈንጂዎች የተተከሉባትን ሀገር ተሸክመው እንዳትወድቅ እየተጠነቀቁ ከዘውግ ትብታ እግራቸውን ላላቀው ለመራመድ የሚሞክሩ ጠቅላይ ሚኒስትር፣ ጨቅላ ልጇን ሀሁ ለማስቆጠር የምትሞክር ልጇ ግን ቅንጡ ስልኩ ላይ ዐይኖቹን ተክሎ እምቢ የሚላት እናት። እነዚህን መሰል ካርቱኖች ማኅበራዊ መገናኛዎችን የሚያዘወትሩ ኢትዮጵያን ያውቋቸዋል። ዛሬ ደግሞ ከካርቱኖች ጀርባ ያለውን ቀጠን ያለ መነጸር አጥላቂም ነው ሰዓሊ በመጠኑ እንዲያውቅ ይሆናሉ። አለማየሁ ተፈራ ለካርቱን ስዕሎች ልቡ ማድላት የጀምረው ብላቴና እያለ ነው። ወደ ካርቱን ጥበብ ያዘነበርኩበት አሁንም የእናቴን ጊዜ ነው የሚያስታውሰኝ። የልብስ ፋሽን መጽሔቶችና መጋዚኖችን ተሰበስብ ስለነበረ ያን ጊዜ ያስታውሰኛል። የስድስት ዓመት ልጅ ነበርኩ በዛ ጊዜ። አስትሬክስ፣ ቲንቲን፣ ሌሎችንም ትናንሽ መጽሔቶች በማየት ያንን ለመገልበጥ የሚሞክርበት ጊዜ ነበር ያ ጊዜ። ከዛ በኋላም በነበርኩባቸው ትምህርት ቤቶች ሁሉ የአስተማሪዎቼ ድጋፍና ብርታት ተጠቅሚበታለሁ ማለት ይቻላል። የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ትምህርት ቤት ተማሪ እያለ ሥራዎቹ በትምህርት ቤቱ መመረቂያ መጽሔት ላይ መውጣታቸውን የሚያስታውሰው አለማየው ስብስብ ሥራዎቹ በአውደ ርዕይ መልክ እንዳይቀርቡ ግን ከመምህራኑ መካከል የተወሰኑት ባለመፍቀዳቸው ሳይሰምር ቀርተዋል። ያቆጭት ሳይሆን አይቀርም፣ በርትቶ የቀጠለበት ጥበብ የበርካቶችን ቀልብ እንዲቆጣጠር ረድቶታል። ከፍተኛ ምላሽ ያገኘባቸውን ስራዎች አሁንም ድረስ አይዘነጋም። እንግዲህ በአብዛኞቹ በቅርጽም በይዘትም ከሌሎች የጥበብ ዘርፎች ይለያሉ። ማህበራዊም ፖለቲካዊም ታሪካዊም ይዘት ሊኖራቸው ይችላል። በመልእክቱ በሶሻል ሚዲያ ብዙ ሲዘዋወር የነበረው ከማስታውሰው የኢሬቻ በዓል የሰራሁት ነው። የአቶ ኃይለማርያም ደሳለኝ በሳፋ የደም ጨርቅ ሲያጥብ ያለበት ይመስለኛል። ከቅርብ ደግሞ የአብይ ስለ ነሽንፒሊን ሲያወራ እንበቀለ በፊንፊኔ ጥያቄ ስብስብ አድርገው የመጣኋቸውን አስታውሳለሁ። ቆየት ካለው ደግሞ መለስ በሞተበት ጊዜ አካባቢ ከመሞቱ በፊት ና ከሞቱ በኋላ ተብሎ የተሰራው ስኬች በአብዛኛው ሰውን አነጋጋሪ እና ቀልቤ ሳበ ነበረ። በማህበራዊ መገናኛዎች ላይ የተናኙት የአለማየው ተፈራ የካርቱን ስራዎች አድናቆት ብቻ አላፈሩም። አንዳንዴ ተቃውሞም፣ አንዳንዴ ደግሞ ወቀሳን አስከትለዋል። እንዲያ በሚሆን ጊዜ አለማየው ከራሱ ጋር ይመክራል። በሰናው አገር ከልጅነት ጀምሮ የካርቱን ውጤቶች በተለያዩ መልኩ እየተሰጠው ያደገ ልጅ ኒውስ ፔፐር ላይ የሚያገኘችውን የተለያዩ መልክቶች፣ አዘሎች፣ ካርቱኖች ሲያዝናኑትና ሲያወያዩት ታያለ እንጂ ሲያስቀይመው አታይም ፖለቲከኞቹ ደስ ላይላቸው ይችላል፣ ግን ስቲል ፐርሰናል አይደለም። ወደ እኛ ስትመጣ በየጎሬው እንደዚህ ጆሮ መስመር ተበጅቶለት ስለሆነ እንደ ሀገር የተቀያየ የተቀራረበ እይታ አይኖረውም። በጎጥ መነጽር ካየው ደግሞ የሚያይሰው ሊያብላቸው ይችላል። ምክንያቱም ከመጀመሪያውን የራሱ ሀሳብ የለው። በዚህ የሶሻል ሚዲያም በጣም ብዙ ምርጥ የሆኑ ጓደኞችን ደግሞ አፍርቻለሁ። በጣም ደስ የሚል ልጆች ላደረጉልኝ መልካም የብርታት የሞራል ድጋፋቸው በዚህ አጋጣሚ ለማመስገን እንወዳለን። የለማየሁ ተፈራ ሥራዎች ማህበራዊ ህጸጾችን ነቃሾችም ናቸው። በአንደኛው ሥራው ላይ ፌስቡክ ስጋ ለብሶ ያንድን ወጣት ጆሮዎች ጋርዶ እንደ እንስሳ ሲነዳው ያሳያል። ቅዳሜ የሌላኛው የካርቱን ስዕሉ ርዕስ ነው። በስዕሉ ላይ ልባቸውና ጭንቅላታቸው ከራስ ቅላቸው አምልጦ የበረረባቸው ወጣቶች ይታያሉ። ፈገግ ከሚያሰኘው ስዕል ወዲያ ግን አለማየሁ፣ የዘመኑን ወጣቶች ልብና ጭንቅላት እየበረዘ ያለው ስሜት ያሳስበዋል። ማጤንና መመርመር መፈተሽ የግድ በግለሰቦች የዕለት ተዕለት እንቅስቃሴና ንግግሮች ተጠምዶ ከአጀንዳ በመውጣት የተምታታበት ትርክትና መጠራቀሚያ የሆነ ትውልድ በብዛት ይታያል የሚሆንበት ምክንያት የማንበብና የመመርመር አቅም ባለመኖር ሊሆን ይችላል። ተቃጠለ፣ ፈረሰ፣ ተከተለ፣ ተባረረ፣ ጠፋ፣ ተደበቀ፣ ተሰረፈ፣ ተፈነከተ፣ ብዙ ነገሮች የሚሉትን አጀንዳዎች እንዴት ተከሰቱ ብሎ በጥልቀት ማየት ካልቻለ ሀገርን የሚጎዳና ማንንም ተጠቃሚ እንደማያደርግ አይረዳም ማለት ነው። አሁን መኖሪያውን በእንግሊዝ አገር ያደረገው ዓለማየው ተፈራ ፖለቲካን ማኅበራዊ ኑሮንና መሰል ጉዳዮችን የሚዘክሩ የካርቱን ስዕሎቹን ሀገር ውስጥ በአውደ ርዕይ መልኩ ለማሳየት ያልማል። ስዕሎቹን በአኒሜሽን ጥበብ ነፍስ ዘርቶባቸው ለብዙሃን ለማዳረስም ዕቅድ ይዘዋል። በየቀኑ ብዙ ሾዎችን ለሳቅ ለቆጭት ለመደመም ሲያቀባብሉ የሚሉት ሥራዎቹን በመጽሐፍ መልኩ አሳትሞ ለማቅረብም ከአሳታሚዎች ጋር እየተነጋገረ ስለመሆኑ አጫውቶኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ እናመሰግናለን። አድማጮች፣ እስከ ማጠቃለያው ከተከታዩ ሙዚቃ ጋር እንተዋችሁ። ጋቢናዎች ለግሩም ዝግጅታችሁ እናመሰግናለን። ማጠቃለያ ዜና እናሰማና እንሰናበት። የብልጽግና ፓርቲን የሚደግፉ ሰልፎች በሶማሌ ክልል ጅግጅጋ ከተማና በኦሮሚያ ክልል ምዕራብ ሀረርጌ ላይ ተካሂደዋል። በነገ ፕሮግራማችን ተጨማሪ ዝርዝር የያዘ ዘገባ ይኖረናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ የሴኔጋል ጉብኝታቸውን አጠናቀዋል። ነገሰኞ አዲስ አበባ ይገባሉ። ኢራቅ ዋና ከተማ ባግዳድ ውስጥ የዩናይትድ ስቴትስ መራሹ ጥምረት ኃይሎች የሚቀመጥበት የጦር ሰፈር ዛሬ ማለዳ በርከት ባሉ ሮኬቶች ጥቃት እንደደረሰበት ተዘገበ። ቻይና ውስጥ የኮሮና ቫይረስ አዲስ ተጠቂዎች ቁጥር ለሶስተኛ አከታታይ ቀን ቀንሶ መታየቱን የሀገሪቱ ባለስልጣናት ገለጹ። ለሰዓቱ ያለን ማጠቃለያ ዜና በዚሁ ያበቃል። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሀንዲሶቹ ስም ሰናበታችኋለሁ። አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም በደን አደሩ!